ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 971 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ። ሰላም ጤና ይስጥልን፣ የሀገር ልጆች ከኤፍኤም አዲስ 971 ሳምንታዩ ከምድር እስከ ህዋ ተጀመረ። ጌታቸው መልአኩ ነኝ። ባለፈው ሳምንት ስለ ብርቅየዋ ኮከባችን ፀሐይ አፈጣጠርና ምንነት እያወጋን ነበር። በጊዜ ጥረት ሳንቋጨው በቀጠሮ ያቆየ ነው። ዛሬም በክፍል ሁለት ዝግጅታችን በተመራማሪው ማብራሪያ የፀሐይን ድንቅ ጉዳዮች እናስተዋውቃችኋለን። ሳይንቲስቱ ዛሬም አብረውን ናቸው። ዶክተር ኤፍሬም በሺር እባላለሁ። በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት የስፔስና ፕላኔታሪ ሳይንስ ትምህርት ክፍል ተመራማሪ ነኝ። መሬት በራሷ ዛቢያ ላይ እንደምትዞር ሁሉ ፀሐይም በራሷ ዛቢያ ላይ ትዞራለች። መሬት ፀሐይን ማዕከል አድርጋ እንደምትዞርና ዓመትን እንደምታፈራርቅ ፀሐይም በሥርዓተ ፀሐይ ውስጥ ያሉ ልጆቿን ማለትም ፕላኔቶችን፣ ጨረቃዎችና ሌሎች አካላትን ይዛ በሚልክዌይ ጋላክሲ ማዕከል ብላክ ሆል ዙሪያ ትዞራለች። በራሷ ዛቢያ ትዞራለች። ስትዞር በአማካይ 27 ቀን ይወስድባታል። የመሬት ቀን የመሬት 27 ቀናት ይወስድባታል። ይሄ አማካይ ነው ማለት መሬት ጠጣር ስለሆነች የመሬት አንድ ጊዜ ለመዞር 24 ሰዓት ይፈጅብናል አይደል? ፀሐይ ላይ ግን አንደኛው አካባቢ የሚዞርበት ፍጥነትና ሌላኛው አካባቢ የሚዞርበት ፍጥነት አንድ አይደለም። ወገቧ አካባቢ የሚዞረው ፍጥነት የመሬት ሀያ አምስት ቀን ይወስድበታል። ወደ ዋልታዎቹ በምንቀርብበት ሰዓት ሰላሳ አምስት ቀን ምናምን ይፈጅበታል። አሁን ሚድል ላቲቲዩድ ብለን መሬት ላይ የምንገልጸው አካባቢ የፀሐይ ደግሞ ወደ ሀያ ስምንት ሀያ ዘጠኝ እንደዚሁ አካባቢ ይወስድበታል የተለያየ ዲፈረንሻል ሮቴሽን እንለዋለን። ስለዚህ ለፀሐይ ልክ መሬት ላይ የምድር ወገብ የምንለው አካባቢ ላይ በጣም ይፈጥናል ሹረቱ ማለት ነው። ሹረቱ ሃያ አምስት ቀን ነው። በጣም ይፈጥናል። ልክ ወደ ዋልታው የመሬት ዋልታ ለምንለው ለፀሐይም እንደዛው ዋልታ አድርገን ብንወስድ ወደ ዋልታዎቹ እየተጠጋን ስንመጣ የሹረቱ መጠን እየቀነሰ ነው የሚመጣው። መሬት ጠጣር ስለሆነች አብሮ ነው ሁሉ ነገር የሚዞረው። በፀሐይ ግን ይሄ ዋልታው አካባቢ ያለው ቢዘገይም፣ የፀሐይ ወገብ አካባቢ ያለው ተለይቶ መፍጠን ይችላል እንደማለት ነው። ተለይቶ መፍጠን አንዱ አስገራሚው ፓርት እሱ ነው። ና ታዲያ ይሄ ሀያ ሰባት ቀን ምናምን ይፍጅ እንጂ ፀሐይ ደግሞ በስርዓተ ፀሐይ ውስጥ ያሉ አካላትን አካላትን እኛን ሁሉ ይዛ በዚህ በሚልክ ዌይ ውስጥ ያለው ጋላክሲ ሴንተር ላይ ያለው ብላክሆል በቅርብ ፎቶ ሁላ የማንሳት ያንን ችሏል ቴክኖሎጂ በጣም ረቋል። አሁን ያለው ሁለት መቶ ሰላሳ ሚሊዮን አመት ይፈጅባታል አንድ ጊዜ ዞራ ለመጨረስ ሚልክዌይን ዞራ ለመጨረስ የሚልክዌይ እሷ ባለችበት ፓዝ ላይ ምህዋር በምንለው በእሷ ምህዋር ላይ የሚልኩዌን ማዕከል ወይም ብላክ ሆሉን ዞራ ለመጨረስ አንድ አመት ለመጨረስ የሚልኩዌን አንድ አመት ለመጨረስ 230 ሚሊዮን አመት ይወስድባታል። ይህን ለማድረግ የግድ 200 ኪሎ ሜትር በሰከንድ መጓዝ ይኖርባታል። ስለ ምድር ሳነሳለህ ምድር አሁን ለምሳሌ በፀሐይ ዙሪያ 365 ቀን ይፈጅባት የለም ደግሞ በራሷ ዛቢያም 24 ይወስድባት የለም መሬት በፀሐይ ዙሪያ በ150 ሚሊዮን ኪሎ ሜትር ርቀት ላይ ሆና በአንድ ሰከንድ 30 ኪሎ ሜትር እየተጓዘች ነው። አሁን በዚህ ሰዓት ማለት ነው። አሁን እኔ እናንተ እንደዚህ እያወራን ተረጋግተን ባለንበት ሰዓት 30 ኪሎ ሜትር በፀሐይ ዙሪያ እየተወነጨፍን ነው ማለት ነው። እየተወነጨፍን በአንድ ሰከንድ ውስጥ ይሄ ሁሉ ሲሆን አንድ ብርጭቆ ላይ ያለ ውሃ አልተደፋ። በጣም ተፈጥሮ በግራቪቲ ወይም በስበት ኃይል አናባ ነው። ሁሉንም ነገር ተናበው ነው የሚሄዱት አው የተፈጥሮው እንትን አውሮፕላን ላይ ስትሄድ ልትንገጫገጭ ትችላለህ፣ ምክንያቱም አየር ውስጥ ስላለህ ማለት ነው። በዙሪያ ግን ቫክዩም ከሆነ ሳትንገጫገጭ ምንም አይነት ድምፅ ሳታሰማ መኪና ውስጥ እየሄድክ መንቀሳቀስህን የምታውቀው ሹፌሩ ፍሬን ሲይዝ ነው። ሁሉም ወደፊት ይሄድና ይላትማል። መሬት ግን ኮንስታንት በሆነ በማይቀያየር ፍጥነት ስለምትሄድ እንቅስቃሴ ላይ ትሆን አትሆን አይታወቅም። አይ ተፈጠረች ብለናል። እስከ መቼ ትቆያለች? ምን ትሆናለች? ከዛስ በኋላ የሚለውን እስኪ እንኖር። የፀሐይ መጨረሻ ምንድን ነው? አራት ነጥብ ስድስት ቢሊዮን አመት ቆይታለች። ከዚህ በኋላ ምን ያህል እድሜ ትኖራለች? እንዴት ነው የሚለው ነገር ኢንትረስቲንግ የሆነው ጥያቄ፣ አንዱ ይሄ ነው። በቢሊዮን አመታት የሚቆጠር ስለሆነ ለእኛ ስጋት ስጋት ውስጥ እኛን የሚከት ነገር አለ። ወደ አምስት ቢሊዮን አመት ከዚህ በኋላ የመኖር እድል አላት። ከአምስትም በላይ አምስት፣ ስድስት፣ ሰባት እንደዚህ ይባላል። እስከ አምስት ስድስት ቢሊዮን አመት አካባቢ ከዚህ በኋላ ትኖራለች። ለምንድን ነው የምትኖረው ይህን ያህል እድሜ ከዚህ በኋላ አሁን የተጠቀመችው የሃይድሮጂን መጠን ሲያልቅ ነው። ወደ መሞት መፈንዳት፣ ወደ ተለያየ ደረጃ የሚሄዱት ኮከቦች እና ፀሐይ በዚህ ሰዓት ሃይድሮጂን መጠኗ በጣም ወሳኝ ነው ማለት ነው። ሰባ ሶስት ፐርሰንት ፀሐይ ሃይድሮጂን ነው የያዘችው። እንደያዘች ነው አሁን ሰባ ሶስቱን ይዛለች። ስለዚህ በጣም በርካታ መጠን ነው ይሄ። ሀያ አምስት ፐርሰንት የሚሆነው ደግሞ ሂሌም ነው ቀይራው፣ እሷ ቀይራው የተፈጠረ፣ ይህን ሁሉ ጨረር ለቢሊዮን አመታት እንደዚህ ስታቃጥል ኖራለች ማለት ነው። አሁን ሀያ አምስት ፐርሰንት ወደ ሂሌም ብለ፣ ሌሎቹ ደግሞ አንድ ፐርሰንት ማይሞላ ከአንድ ፐርሰንት በታች ወደ ኦክሲጂን ምና የሚባሉ ትልልቅ ኤሌመንቶችም አሉ እና ከዚህ ተነስተው ሰርድ ጄኔሬሽን ኮከብ ናት። ይህ ሌላው ኮከብ ፈንድቶ ምናም የሚፈጠሩ አይነት ሰርድ ጄኔሬሽን ይሏታል። ፀሐይ ከአምስት ቢሊዮን ምናም አመት አካባቢ ፀሐይ እየሰፋች እያበጠች፣ እየተለቀች ትመጣለች። አሁን እንደው አሁን ያለችውን ፀሐይ ሳነጻጽርልን አንድ በጣም ትልቅ ቤቴልጌውዝ የሚባል ኮከብ አለ። ይሄ ኮከብ እጅግ በጣም የመሞቻው እድሜ ላይ ደርሷል። ከሚሊዮን አመታት ምናምን በኋላ ወደ ፍንዳታ እና ወደ ተለያየ ነገር እድሜውን ያበቃለታል እና ይሄ ኮከብ ሱፐር ሬድ ጃይንት የሆነ ስቴጅ ላይ ነው ያለው እና ያንን ኮከብ አምጥተን አሁን ፀሐይ ያለችበት ቦታ ላይ ብናስቀምጠው እኛ ውስጡ ነው የምንገባው። እኛ ድረስ ደርሶ እኛንም ያካትታል። እኛ ውስጡ ነው የሚይዘው። ሜርኩሪን አልፎ ቬኑስን አልፎ ማርስ ማነው ኤርዝን እኛን አልፎ ከኋላ ማርስ አለች ያ ሁላ ወደዛ ሁላ ያልፋል። እንደውም ይሄ እስካሁን ድረስ በጣም ትልቁ ተብሎ የተገኘ ዩዋይ ስኩት የሚባል አንድ ትልቅ እጅግ በጣም ትልቅ ሱፐር ጃንት ሬድ ስታር አለ። ያ ስታር አሁንም እንደ ፀሐይ አለችበት ቦታ ላይ ብናስቀምጠው እኛን አልፎ ጁፒተር የምትዞርበትን ቦታ ይደርሳል። በጣም እንደዚህ ግዙፍ የሆኑት ኮከቦች እንግዲህ እያረጁ የመጡ አቃጥለው እየጨረሱ ሀይሌ ማቸው እያቃጠሉ ያሉ ናቸው በጣም ሳይንቲስቶች ፀሐይ ሱፐርኖቫን ታስከትላለች ብለው አይገምቱም። ያላት ማሳ አነስተኛ ስለሆነ ማለት ነው። እንደዚህ ሱፐርኖቫ ምናምን የሚያስከትሉ ስምንት እጥፍ አስር እጥፍ እና ከዛ በላይ ክብደት የፀሐይን ያላቸው ናቸው እና ከፍተኛ ነውጥ ሰማይ ላይ የሚፈጥሩ አሁን ፀሐይ ባለችበት ቦታ ያለችው ለምንድን ነው ወደ ውስጥ የሚስባት ግራቪቲ ያለ የእሷ ስበት ተርማል ፕሬዠር የምንለው በሙቀት ምክንያት ደግሞ ጋዙን ወደ ውጭ ለመግፋት የሚታገል የሙቀት ፕሬዠር አለ ያ ሀይል አለ። ያንን ሀይል ስለተመጣጠነ ነው እዛው ቁጭ ብላ ያለችው። እና ግራቪቲው በጣም ቢበልጥ ተጨማዳ ወደ ነጥብ ወደ ምናም ትሄዳለች። ግን ግፊት አለ ከውስጥ ደግሞ ከፍተኛ የተርማል ፕሬሸር ምንለዋል። ያ ፕሬሸር የፀሐይን ቁስ በሙሉ ወደ ውጭ ለማውጣት ይታገላል። ወደ ውስጥ ያለው ደግሞ ስበት ደግሞ ወደ ውስጥ ይስበዋል፣ ወደ ውስጥ ይስበዋል። ባላንስን ሆኖ ነው አሁን እዛ ያለችው። ይሄ ግን ሁልጊዜ ጊዜ እንደዚህ ሆኖ አይቀጥልም። ፀሐይም እንደዚህ ሆና ለዘላለም ማትኖር የምታበቃበት ጊዜ ይኖራል። ኮሩ ላይ ያለውን ሃይድሮጂን አብላልታ በምትጨርስበት ጊዜ የሚቀጥለው ሃይድሮጂን ብቻ ነው የሚኖራት። ሃይድሮጂንን ለማብላላት ደግሞ እንደ ፀሐይ አይነት ኮከቦች አይደሉም። በጣም ትልልቅ ይሄ ሜንሱኬንስ የሚባሉ አሁን ሰማይ ላይ የምናያቸው ኮከቦች በአብዛኛው ሃይድሮጂንን ከሃይድሮጂን የሚያብላሉ ናቸው። ከባድ እጅግ ግዙፍ የሆኑ ኮከቦች ናቸው። አቅም ያላቸው ደግሞ ትልልቅ ሄቪ ኤለመንት የሚባሉትን ደግሞ የማብላላት እነኝህ ትልልቆቹ እድሜያቸው አጭር ነው። ወዲያው ነው የሚጨርሱት። ግን ወዲያው ሲባል ሚሊየን ይርስ በሚሊየንስ ነው። በንጽጽር ሲታይ በንጽጽር ከአሁን በኋላ እስከ አስር አስራ አንድ ሚሊየን ቢሊየን እያልን እየገመትናት ነው። ከተወለደች እስከምትሞት ድረስ ያው ሞት ብለን ስንወስደው ማለት ነው እሷ ሌሎቹ ግን ከእሱ አንጻር ሲታይ በአምስትም በአራትም ቢሊዮን ዓመት ሊያበቃላቸው ይችላል። የማቃጠል ፍጥነታቸው በጣም ከፍተኛ ስለሆነ በአጭር ጊዜ አብላልተው ሂሊየሙንም አቃጥለው ሊፈነዱ ይችላል። አዎ፣ ዕድሜያቸውን እየጨረሱ ማለት ነው። በጣም ጥሩ አገላለጽ። እና ፀሐይ አሁን ምንድን ነው ሃይድሮጂኑን አብላልታ አብላልታ ከጨረሰች በኋላ ክብደቷም እየቀነሰ ነው። ምክንያቱም አሁን ሶላር ዊንድ ምንለዋል ከፀሐይ ሰርፈስ ላይ ተነስቶ በርካታ የፀሐይን ቁስ ተሸክሞ ወደ ስፔስ ይዞ ይሄዳል። በሰከንድ ውስጥ በጣም በርካታ መጠን ያለው የፀሐይ ቁስ ነው ወደ ተለያየ ቦታ ወደ ስፔስ እየሄደ ያለው። ክብደቷም እየቀነሰ ነው የሚመጣው። ይሄ ኮር ሃይድሮጂኑን አብላልቶ ጨርሶ በሚጨርስበት ጊዜ ከዚህ በኋላ ብርሃን የማመንጨት አስቸጋሪ ይሆንና ሃይድሮጂንን ለማብላላት በምትሞክርበት ሰዓት ላይ አሁን ኮሩ ግራቪቲው በጣም እየከበደ ይመጣል። እሱ በጣም ሀይለኛ የሆንና ምክንያቱም እንደ ጋማሬይ ፕሬዥር የሚገፋ እንትን የለም አሁን ምንድን ነው እሷ ወደ ውስጥ በጣም ጨረምታለሁ ብላ ስህበት በጣም በምትልበት ሰዓት ላይ ሃይድሮጂንን ለማብላላት በሚደረገው ጥረት ከፍተኛ ሙቀት ከውስጥ ወደ ውጪ ይወጣል። ያ ሙቀት ምን ያደርጋል? ፀሐይን እየሰፋች እየሰፋች እየለጠጣት ሬድ ጃንት ትሆንና እዚህ ምድር ትደርሳለች ከቢሊዮን ዓመታት በኋላ። አሁን እኛ ያለንበት አካባቢ ሀቢታብል ዞን ይባላል። ሰው ህይወት ማኖር የሚችልበት አካባቢ ምን አይነት አካባቢ ነው? ውሃ በፈሳሽ መልክ የሚገኝበት አካባቢ ይህን የሙቀት መጠኑ የሰው ልጆች ወይም እጽዋትም ሊሆኑ ይችላሉ እንስሳት መኖር ለእነሱ ሙቀቱ ተመጣጣኝ የሆነ ሀቢታብል ዞን ይባላል። ያዙ ዞን መሬት የምትዞርበት ዙሪያ ማለት ነው። ይሄ ሀቢታብል ዞን ከቢሊዮን ከተወሰኑ ቢሊዮን ዓመታት በኋላ ከኛ ሽፍት ያደርጋል ይሸሽና ወደ ይሄዳል ወደ ማርስ ማርስና፣ ምክንያቱም ሙቀት የፀሐይ ሙቀት ጨመ ጣል እየጨመረ ይመጣል። አሁን ውሀ የኖረው ወደ ፀሐይ አሁን ያለው ውሀ ራሱ አሁን ወደ ፀሐይ ቢጠጋ አሁን እንኳን ወደ ፀሐይ ቢጠጋ ወደ ተንነት ሊቀየር ይችላል። እየራቀ ብሄድ ደግሞ ወደ በረዶነት ሊቀየር ይችላል። ፈሳሽ ውሃ ልናገኝ አንችልም። አሁን ያለንበት ቦታ ተመጣጣኝ ስለሆነ ነው። በኋላ ግን የፀሐይ መጠን እየሰፋ ሲመጣ እየገፋው ይሄዳል። ይሄ ሀቢቴብል የተባለው ተመጣጣኝ ውሀ መሬትን ያለችበትን የአልፍና ወደ ነማርስ ያለ ወደ ነጁፒተር እያለ አካባቢ ይሄዳል ማለት ነው ስለዚህ ምድር ላይ ከዚህ በኋላ መኖር የማይቻልበት ሜርኩሪን ሆና ቁጭ ስላለች መሬት ሜርኩሪን ሆና ቬኑስን ሆና ለመኖር የማትመቻገር ሆና ባዶ ሆና ትቀራለችን። ፕላኔተሪ ሲስተሞችን ወይም ደግሞ ስርዓተ ፀሐዮችን ሌላ ቦታ ላይ በሚፈልጉበት ጊዜ ሀቢታብል ዞንን ያለበትን ቦታን የሚያዩት ሀቢታብል ዞን የተው አካባቢ ነው ያለው ከኮከቡ ህይወት ማኖር ወይም መኖር የሚችልበት ርቀት እንደ ማለት ነው። እንደ ማለት ነው። እና ህይወት ማኖር የሚችልበትን ርቀትና ውሃ ፈሳሽ ሆኖ የሚገኝበትን አካባቢን ጭምር ነው የሚያዩት። እና እዛ ነው እኛን የሚመስለው ህይወት የሚኖረው እኛን የሚመስለው ኦክስጂን የሚተነፍሰው ውሃ በካርበን ቤዝድ ላይፍ የምንለው ማለት ነው። ሌላ ቦታ የተለየ ላይፍ ሊኖር ይችላል እኛ የማናውቀው። እና እየተሻለው ግን ለእኛ እችኛ ትቀላለች፣ እኛን የሚመስለውን ለማግኘት ማለት ነው። ፀሐይን ደግሞ አንድ ለየት የሚያደርጋት አብዛኛው ኮከቦች ሰማ ላይ የምናያቸው ጥንድ ጥንድ ሆነው ባይነሪ ሲስተም የሚባል ጥንድ ጥንድ አንደኛው አንዱን እየሳበ የአንዱ ግራቪቲ መንታ መንታ የሆኑ ነው በአብዛኛው ያሉት እና ፀሐይ ሎንሊ ወይም ብቸኛዋ ከብቸኛዎቹ አንዷ ናት። ነጠል ብለው ከሚገኙ ኮከቦች አንዷ ናት። አዎ አንዳንዱ ስርዓተ ፀሐይ ላይ ሰማይ ላይ ሁለት ፀሐይ ልታይ ትችላል። እንደዚህም አይነት ናቸው ሌሎቹ ስርዓተ ፀሐይ አካባቢ ያሉት ማለት ነው። አሁን ይሄ ሀቢታብል ዞንን ፍለጋ አሁን ጄምስ ዌብ የተላከች አንድ በጣም አስገራሚ አርተፊሻ ሳተሌት አለች እና ወደ ተለያየ አቅጣጫ ያሉ ኤግዞ ፕላኔቶች ላይ ያለ አትሞስፈሩ በእነሱ ከባቢ አየራቸውን ላይ ትኩረት አድርጋ ይህን የዩኒቨርስን መነሻ ትኩረት አድርጋ የተለያዩ ኤክስፐሪመንቶችን እየሰራች መረጃ ወደዚህ ትልካለች እና ህይወት ሊኖርባቸው የሚችሉ ፕላኔቶችን መርጣ ይሄ የኦክሲጂን ናይትሮጂን፣ የተለያዩ ሬሾችን፣ ኬሚካሎችን ከባቢ አየር ላይ ያሉ የኤሌመንቶችን ስብጥር እነማን ናቸው የሚለውን ነገር ሁላ የሚሰጡ ነው። እና ወደፊት ያለው የሳይንስ አካሄድ በጣም በርካታ አዳዲስ ነገሮችን የምንሰማበት ቢያንስ ልጆቻችን የሚሰሙበት ቢያንስ ልጆቻችን የሚሰሙበት ኖቤል ፕራይዝን የሚያሸልሙ አዳዲስ ሀሳቦች አሉ። ሰማይ ላይ ሞልተዋል። ዲስከቨር የሚያደርጋቸውን ሰው እየጠበቁ ነው። ስለ ሶላር ሳይክል ላንሳ። ሶላር ሳይክል ብለን የምንለው ፀሐይ መግነጢሳዊ ባህሪዋ የ11 ዓመት ዑደት አለው። መግነጢሳዊ ባህሪዋ ወይም ደግሞ የማግኔቲክ ፊልድ ባህሪዋ ከጊዜ ወደ ጊዜ ይለያያል። በሆነ ወቅት ላይ ከፍተኛ የመግነጢሳዊ ባህሪ ወይም የማግኔቲክ ፊልድ ባህሪ ታሳያለች፣ ከሆነ ጊዜ በኋላ ደግሞ ዝቅተኛ መግነጢሳዊ ባህሪ ታሳያለች። ሶላር ሳይክል የሚባለው ይሄ ነው። ከፍተኛ መግነጢሳዊ ባህሪ ወይም ማግኔቲክ ፊልድን የምታሳይበት ወቅት ሄዶ ዝቅተኛ አሳይታ ተመልሳ ሌላ ከፍተኛ መግነጢሳዊ ወይም ማግኔቲክ ፊልድ ባህሪን የምታሳይበት የአመት ልዩነት 11 ዓመት አካባቢ ነው። ቋሚ ነው። በአማካይ ነው 11። ይሄ ሳይክሉ የማይቀር ሁልጊዜ አሁን 25ኛው ሳይክል ላይ ነው ያለ ነው። ሶላር ሳይክል 25ኛው ሳይክል ላይ ነው ያለ ነው። 25ኛው ሲባል እኛ ፀሐይ ከተፈጠረች እንኳን ስንት ቢሊን አመት፣ እንዴት ገና 25ኛ ሳይክል ይባላል ሊሉ ይችላሉ? ግን ሶላር ሳይክል እንዳላት ፀሐይ መታወቅ ጀምሮ በጣም በቅርብ ነው እና ከታወቀ ጀምሮ ሲለካ ሀያ አምስተኛው ደርሷል። በጣም ትክክል ከታወቀችበት ልክ ማርች አንድ አካባቢ 1755 ዓ ም ሄንሪክ ሸዋብ የሚባል አንድ ሰው ነው እና ፀሐይ የመግነጢሳዊ ባህሪዋ በአመታት የሆኑ 11 ዓመት ከ8 እስከ 14 ዓመት ልዩነት ነው ያመጣል ይሄ ከፍተኛ መግነጢሳዊ ባህሪ አሳይታ ከዛ ዝቅተኛ አሳይታ ከዛ ደግሞ ተመልሳ ከፍተኛ መግነጤሳዊ ባህሪ ለማሳየት 11 ዓመት በአማካይ ማለት ነው። ሀያ አራተኛው ዲሰምበር 2019 ላይ ነበር። አሁን ወደ ወደ ላይ የተነሳች ነው። አሁን ሶላር ሳይክል ወይም ደግሞ የፀሀይ መግነጤሳዊ ባህሪ ውደቱ እየጨመረ ነው። አሁን ያ እየጨመረ ከፍተኛው ላይ ይገመታል ወደ 2025 ናሳ ይገመታል። በየጊዜው እዚህ ዓመት ላይ እንደዚህ ትደርሳለች ብሎ ይላል። ይሄ ከፍተኛ የማግኔታዊ ባህሪዋ የማግኔጢሳዊ ባህሪዋ ምድር ላይ እጅግ በጣም አደገኛ ነገሮችን ያስከትላል። ፀሀይ የምትፈጥረው ስቶርም ማግኔቲክ ፊልድ መነውጥ የምትፈጥረው ያነውጣል ጆ ማግኔቲክ ስቶርም እንለዋለን። እና እነኛ ቴክኖሎጂ ላይ የሚያደርሱት ጥፋት እጅግ በጣም ፕላኔቷን አንዳንዱ የሚነሳው ነውጥ ጸሀይ የምታስከትለው የሚፈጠረው ይሄ ጆ ማግኔቲክ ስቶርም የምንለው ቴክኖሎጂው ሙሉ በሙሉ የማውደም ከዚህ በፊት በታሪክ ካሪንግተን ኢፌክት የሚባለው በታሪክ እጅግ በጣም ከፍተኛ ቴክኖሎጂ ባልነበረበት ጊዜ የተከሰተ ነው። 1859 ላይ የተከሰተ ነው። አሁን ላይ ይሄ ስቶርም ተከስቶ ቢሆን ኖሮ ከአመት በላይ አንዳንድ አካባቢዎች ላይ መብራት ሊጠፋ ይችላል። ትራንስፎርመር አይደለም የተቀበረ የኤሌክትሪክ ገመድ አይቀር ሙሉ በሙሉ የማውደም አቅም የነበረው ነው ካሪንግተን ኢቨንት የሚባለው ያ ካሪንግተን ኢቨንት በእንግሊዛዊ ሰው ነው ያንን ያየ ሰው፣ በሱ ስም ተሰይሞ ነው ያ ኢቨንት። በዚህ ጊዜም የመከሰት እድል አለው። አሁን ቴክኖሎጂው ደግሞ በጣም በጣም ኛ ያለ ቴክኖሎጂ የምኖርበት ጊዜ ላይ ያደናል ሙሉ በሙሉ ቴክኖሎጂ በቃ ከፍተኛ አደይቶ ድሀ አድርጎን እንደኛ ያሉ ሀገራትን ደግሞ በቃ ዜሮ ላይ አስገብቶ ባለፈው ኤለን ማስክ የላካቸው ኤለን ማስክ የስታርሊንክ ካምፓኒ ባለቤት ነው እና በምድር ዙሪያ በጣም ፈጣን ኢንተርኔት እንዲኖር ለማድረግ የተለያዩ ሳተላይቶችን ወደ ሰማይ በመላክ በምድር ዙሪያ እንዲዞሩ ሳተላይቶችን ልኮ ነበር። ፌብርዋሪ ዘጠኝ ሀያ ሀያ ሁለት ላይ በጣም ጥሩ አርባ ዘጠኝ ሳተላይት ተልኮ በቃ በነጋታው አርባው ያለበት አይታወቅ። ምን ያህል ውድመት እንዳስከተለ በጣም ከባድ ኪሳራ። ለዛውም ይህንን ኪሳራ ያስከተለው በጣም አነስተኛ የሚባለው ስቶርም ነው ያስከተለው

ይሄ በጣም ግዙፍ የሆነው ሬድ ጃያንት ከዛ በኋላ ምን ይሆናል? ሱፐርኖቫ የሚያስከትሉ ዋይት ዷርፍ የሚሆኑ ኮከቦች አሉ። ክብደታቸው ላይ የሚወሰን ፀሐይ፣ የፀሐይ መጨረሻ ሄዶ ሄዶ ዋይት ዷርፍ መሆን ነው። ዋይት ዷርፍ መሆን ነው። ነጭ ሆና ኮሩ አካባቢ ላይ ማብላላት አልቻለችም። መፈንዳትም አትችልም። ለመፈንዳት ራሱ የፀሐይን ስምንትና አስር ከዛ በላይ አንዳንድ እንደዚህ በጣም አሁን ይሄ በተልጅስ ያልኩህ ቅድም በጣም ትልልቆቹ በሚፈነዱበት ጊዜ አንዳንዶቹ ኒውትሮን ስታርን ይፈጥራሉ። ኒውትሮን ስታር የሚባል አለ። በጣም የታመቀ ነው፣ እጅግ በጣም በኒውትሮን ስብስብ የተሞላ ነው። እጅግ በጣም ኃይለኛ መግነጢሳዊ ባህር ያለው ሳይዙ በጣም ትንሽ ነው። እጅግ በጣም ልክ በኪሎ ሜትሮች የአንድ ከተማን ኪሎ ሜትር ምናምን ልትገልጽ ትችላል። ትንሽ ነው። ግን ግራቪቲውም ማግኔቲክ ፊልዱም እጅግ በጣም አደገኛ ነው። እሱን ይፈጥራሉ። እሱን የሚፈጥሩ አሉ። የሚፈጥሩም የማይፈጥሩም አሉ አሁን የፀሐይ መጨረሻ እንዳልኩ ወደ ኒውትሮን ስታር ምና ትፈጥር ትችላለች። ዋይት ዱዋርፍ ስታር ሆና ተቀራለች። ፍንዳታም ላይኖር ይችላል፣ አይኖርም ኤክስፔክት አይደረግም። ከፀሐይ ደግሞ በጣም የሚተልቁት ብላክ ሆልን ይወልዳሉ በሚፈነዱበት ሰዓት ላይ ስቴለር ብላክ ሆል የሚባለው ነው። ይሄ ብላክ ሆል ፊዚክስ ህግ በሙሉ መሀሉ ላይ የሚያከትምበት ማለት ነው። የምናውቀው የፊዚክስ ህግ በሙሉ ይሄ ብላክ ሆል የምንለው ሴንተሩ መሀል ላይ ምን እንደሚፈጠር አናቅም። ያለው ህግ በሙሉ ፌል የሚያደርግበት እዛ ጋ ስለዛ መማውራት አንችልም። አንስታይን ኢቨን ስለ ጀነራል ቴዎሪ ኦፍ ሪላቲቪቲ ሲያወራ፣ ጀነራል ቴዎሪ ኦፍ ሪላቲቪቲ የራሱን ፌለሪቲ የገመተ ህግ ነው ነው የሚሉት። የማይሰራበትን ቦታም ጭምር የተናገረ ነው። አሁን የኒውተንን ህግ ፈጣሪ ሰማይና ምድርን የፈጠረበት ህግ ነው ብሎ ነበር ሰው የሚያምን የነበረው ድሮ ከ19ኛው ክፍለ ዘመን በፊት የኒውተን ፈረስትሎ ሰከንድሎ የምንላቸው ህጎች በቃ የመጨረሻ የታመነባቸው በቃ ከዚህ የበለጠ ሰማይ ምድርም የተፈጠረው ፈጣሪ ሲፈጥር እነኚህን ህግጋትን ተጠቅሞ ነው ተብሎ የሚገመቱ የነበሩ የኒውተን ህጎች፣ አንስታይን ይህንን ህግ ነው ስህተት ያገኘበት። እጅግ በጣም ከፍተኛ ድንጋጤ ነው የተፈጠረው በሳይንሱ አለም ላይ እና ግራቪቲ የምንለው ነገር ስበት አይደለም፣ ስበት የለም እዚህ ጋር የሚል ሀሳብ ይዞ መጣ እና የስፔስ ታይም መጣመም የፈጠረው ነው። መሬት በዙሪያው ያለን ስፔስ ታይም አጣመዋለች እና ያ መጣመም የፈጠረው ነው። በዛ የተጣመመ ነው የሚሄደው እንጂ ስበት አይደለም ብሎ ይሄ እንኳን ለማሰብ ይህን የመሰለ ሀሳብ ይዞ ኖቤል ፕራይዝ አልተሸለምም። ሊረዱለት አልቻልም። ይሄ አሁን እኛም ራሱ ለመረዳት በጣም ይከብዳል። በጣም የሚገርም በዚህ አይደለም እሱ ኖቤል ፕራይዝ የተሸለመው። ይሄ ሶላር እኛ ኤሌክትሪክ መብራት በሌለበት የምንጠቀምበት ሶላር ጣራ ላይ የምንሰቅ ነው። ፎቶ ኤሌክትሪክ ኢፌክት ይባላል። እዛ ላይ ነው እሱ የተሸለመው። ይሄንን ግን አሁን ላይ እሱ በህይወት የለም። ስለ ዩኒቨርስ የሚነገሩ ነገሮችን በአብዛኛው ይሄንን ህግ እየተጠቀሙ ነው። ሊረዱት ባለመቻላቸው ሰውየው ከሞተ በኋላ ነው በኋላ እንደዚህ እንትን ያለው እና ፀሐይ መጨረሻዋ ኮላፕስ አርጋ መጨረሻ ትንሽዬ ነጩ አበባ ሆና ነጭ አበባ ነጭ አበባ ሆና ኤሌክትሮን ዲጀነሲ ምናምን ይባላል በዛው ተቀራለች። የሀገር ልጆች ስለ ፀሐይ የሚታወቁና መወራት የሚችሉ እጅግ በርካታ መረጃዎች አሉ። ለጊዜው ግን መጠነኛ ግንዛቤ ይፈጥርላችሁ ዘንድ ይህን አልናችሁ። ሳምንት የፀሐይን ጭፍሮች በመጠኑ እንዳስሳለን። የዛሬውን አበቃን ጌታቸው መላኩ ነበር።